ወይዘሮ ሰብለ ወርቅ ታደሰ፣ የሳውዝ ኮሚኒቲ ሀብ ፕሮጀክት ስራ አስኪያጅ አቶ አሰፋ በቀለ፣ በኒው ሳውዝ ዌልስ ብላክታውን ፖሊስ አካባቢ እዝ መድብለ ባህል አገናኝ መኮንን በቅድሚያ ወይዘሮ ሰብለ ወርቅ በአውስትራሊያ ውስጥ በሳምንት ከአንድ እስከ ሁለት ሴቶች ህይወት በቀድሞ ፍቅረኞቻቸው ወይም በወቅቱ አብረው ካሉት ፍቅረኞቻቸው እጅ ህይወት እንደሚጠፋ በተደጋጋሚ ይነገራል። በስታስቲክስ ላይም ሰፍሮ የሚገኘው ይሄ ነው። የዶሜስቲክ ቫይለንስ ወይም የቤት ውስጥ አመፅ ወይም ደግሞ የፋሚሊ ቫይለንስ ልጆቹንም ጨምሮ ምንጩ ምንድን ነው? ስለ ቤት ውስጥ አመጽ ወይም ስለ ቤተሰብ አመፅ ስንናገር የሚያተኩረው ምን ላይ ነው? አመሰግናለሁ ካሳሁን። አዎ ዶሜስቲክ ቫይለንስ ብለን የምንለው የቤት ውስጥ አመፅ የሚለው የአማርኛ ትርጉም ቅርበት የምንጠቀምበት በዋናነት የሴት የሆኑ የማህበረሰብ ክፍሎችን ከዛም በመቀጠል ህፃናትን እና ልጆችን ጥቃት ውስጥ የሚከት ነው። ባለን በዚህ በአውስትራሊያ ደረጃ ባለው ዳታ በየጊዜው ከሞት ጀምሮ በአጠቃላይ የአካል ጉዳት፣ እንዲሁም የአእምሮ ጭንቀት፣ እንዲሁም የአእምሮ ጉዳት፣ እነዚህን ሁሉ ያካተተ ሰባት ሴቶች ቪክቲም ይሆናሉ በዚህ ጉዳይ ላይ ማለት ነው እና ከአስራ ሰባት ሰዎች ሁለት ወንዶች ደግሞ ቪክቲም ይሆናሉ ማለት ነው። ስለዚህ ችግሩ አብዛኛው ሴቶችና ህጻናት ላይ ቢሆንም በዚህ ውስጥም ደግሞ ብዙ ባይባልም ቁጥሩ ግን ጥቂት ቁጥሮች አሉ አውስትራሊያ ውስጥ ማለት ነው እና አንድ ሰው ዶሜስቲክ ፋሚሊ ቫዮለንስ ቪክቲም ነው ብለን ስንል የምንገልጽባቸው ነገሮች አሉ። አንደኛ ቀጥታ ሁላችንም አትሊስት ኢትዮጵያኖች በዚህ ግልጽ የምንላቸው ወይም የምንረዳው ነገር የአካል ጥቃት ሲኖር ይሄ አካላችን ላይ የሚደርስ የሰውነ መደብደብ፣ በጥፊ ማለት፣ ሌሎች ነገሮች እነዚህ አካላዊ ጉዳት ነው። በአብዛኛው ጊዜ አመፅ አድርገን የምናስበው ግን አብዛኛው ደግሞ ትልቁን ነንበር የሚይዘው ደግሞ የፋይናንሻል እና የኢሞሽናል ወይም ሳይኮሎጂካል የሚባለው የአእምሮ እና ስብዕናን የመቆጣጠር እና እንደ ሰው እንዳይኖረው ዝቅ እንዲያደርግ የሚያደርግ ሎንግ ተርም የሆነ ችግር የሚፈጥር ሌላኛው ይ ፎርም ኦፍ ወይም ቫይለንስ ነው፣ ወይም ሌላኛው አይነት አመፅ ነው። ስለዚህ አመፆችን ስንል የሚከሰቱባቸው ምክንያቶች በተለያየ ነው። በሚገርመው በጣም ዶሜስቲክ ፋሚሊ ቫይለንስ ወይም የቤተሰብ አመፅ የምንለው አንድ አይነት መልክ የለውም። ከቤተሰብ ቤተሰብ፣ ከግለሰብ ግለሰብ፣ ከአካባቢ አካባቢ የሚገለጽበት ሁኔታ ሊለያይ ይችላል። ነገር ግን የሚከሰተው በአጠቃላይ ውጤቱ ግን አንድ አይነት ነው፣ አመፅም ነው። ያንን ግለሰብ ስፔሻሊ በዚህ በእኛ ያለው በአሁን እስካለ በአለም ደረጃ እዚህም አውስትራሊያም ደረጃ ያለው ነገር ሴቶች ናቸው ዘጠና ሰባት ከመቶ የሚሆኑት ሴቶች በቀድሞ ባሎቻቸው ወይም በጓደኞቻቸው ወይም ደግሞ በከረንት ላይ አብረው በሚኖሯቸው ወንዶች የሚደርስባቸው ችግር ነው ማለት ነው። አቶ ሰፋ ወይዘሮ ሰብለ እንዳነሱት ወንዶች የጥቃቱ ሰለባን ቢሆኑ በአብዛኛው ጥቃቱ የሚፈጸመው ወይም የሚደርሰው በሴቶች ላይ ነው። ፈጻሚዎቹ በፆታ አኳያ ወንዶች ናቸው። ወንዶች ሴቶች ላይ ይህንን አይነት ጥቃቶች እንዲያደርሱ የሚገፏቸው ነገሮች መንስኤዎቹ ምንድን ናቸው? ከዚህስ ለመታቀብ ያልተቻለውና ስር ሰዶ በሳምንት እስከ ሁለት ያህል ሴቶችን ሕይወት በየጊዜው እስከ መቅጠፍ የተደረሰው ከምን አኳያ ነው ይላሉ። አንዱ መጀመሪያ የወንዶች ተፈጥሮና የሴቶች ተፈጥሮ ልዩነት አለው። አንድ ችግር እንዴት እንደምፈቱ ብዙ ጊዜ ወንዶች አንድ ነገር ሲደርስባቸው የማመቅ እና ይዞ የማቆየት ጠባ ያላቸው፣ ያ በተለየ ጊዜ ደግሞ ቶሎ የመገንፈል አይነት ነገር ይታያል። አንዱ ይሄ ነው። ሁለተኛው ደግሞ የኢኮኖሚ ሁኔታም አለ። የስራ ማጣት፣ የአልኮሆል፣ የድራግ የተለያዩ ምክንያቶች ሊኖሩ ይችላሉ። ለዚህ አይነት ነገር ምንድን ነው መሰልህ ከሳሁን ጉልበት ያለው ጉልበት ስልኔ የተፈጥሮ ጉልበት፣ የገንዘብ ጉልበት፣ የማህበራዊ ኑሮ ስታተስ ቦታ፣ እንደነዚህ ያሉ ነገሮች ሚና ይጫወታሉ። ጉልበት አለኝ ብሎ ጉልበት የሌለውን የመጉዳት አይነት ነገር ነው የምታየው ከባል እና ሚስት መካከልም ቢሆን አባትና ልጅ መካከልም ቢሆን ያ ነው አንዱ ምክንያት ሆኖ የምታየው። በተጨማሪ በዋናነት አይ ቲንክ በጣም ዶሜስቲክ ፋሚሊ ቫዮለንስ ምንድን ነው መነሻው የሚለው ነገር አሁን ባለን ከረንት በሆነ አለም አቀፍ ደረጃ እንዲሁም በአውስትራሊያ በዚህ ጉዳይ ላይ መሪነቱን ይዛለች። ሪሰርች በተመለከተና በዋናነት የቢሄቪየር ወይም ደግሞ የሰውየው ወይም የግለሰቡ ይሄን ፐርፕቸዌት የሚያደርገው የሚፈጽመው አካል የምርጫ ጉዳይ ነው። ያ ምርጫ ደግሞ በጣም ይሄድና ኢንተርሴክሽናሊቲ የሚባል አፕሮች አለ በዚህ በጥናትም ደረጃ የየል ነው አንዱ ማለት አንድና አንድ ብቻ ሳይሆን የተለያዩ ይህን ስንመጣ የወንዶች ለምሳሌ ዓለማችን በወንዶች ፕሪቪሌጅ የኖረች ነች። ይሄ ማስኩሊኒቲ የምንለው ነገር አንዱ ትልቁ ችግር ነው ይሄ ወንዳዊነት የሆነ ዓለም ውስጥ ነው። ሌላዎች ነገሮች ቅድም ማቲንግ ጠቅስ የነበረው ነገር አለ። ይሄ ድራግ፣ አልኮል፣ ሜንታል የሚባሉ እነዛ ሜን ፋክተርስ አይደሉም በጥናት ውስጥ ባሳየን ማለት ነው። እንግዲህ በተደረገው በባለፉት ጥናቶች ውስጥ በዋናነት አንድ ግለሰብ የሚፈጽመው ይህንን ቫይለንስን ግጭት ሲደርስበት ወይም ችግሮች ሲያጋጥሙት ቫይለንስን ወይም አመጽን እንደ አማራጭ መፍትሄ ማምጫ መንገድ አድርጎ የሚጠቀመው የመጣበት የባህል የአስተዳደግ ኮር ተብለው ከሚታዩ ነገሮች አንዱ እሱ ነው። ስለዚህ ያ ግለሰብ አመፅን እንደ አንድ የመፍቻ መንገድ ሲጠቀም፣ ወንድ ማለት በጉልበት ነገሮች ማግኘት አለብን። አሁን በእኛ ኮንቴክስት ስንሄድ በኢትዮጵያ ውስጥ እንደው በቀላሉ ባስቀምጠው ወንድ ልጅ የሚጠበቅበት ፐርፎርማንስ አለ። ያ በራሱ የዛን አይነት አረዳድና አስተዳደግ አንዱ መሰረታዊ ምንጭ ነው ተብሎ ነው የሚታሰበው። ይሄ ለምሳሌ ወንዱ የሀገር ቤት እንደምናውቀው ኢትዮጵያ ውስጥ ይሰራል። ይሄ ስራ ለወንድ ነው የሚመለከተው። ስለዚህ ቤት ውስጥ ይሄ ነው ሮል፣ እንደዚህ የተቀመጠ ነገር አለ። ኢኳል የሚባለው ነገር ኢኳሊቲው ወንድ የቤት ራስ ነው፣ ወንድ ነው ነገሮችን ማስተካከልና መያዝ የሚችል የሚል እሳቤና አስተሳሰብ ያለበት ማህበረሰብ ነው የመጣ ነው። ስለዚህ አሁን ወደዚህ ስንመጣ ነው ሁሉም ሰው እኩል መብት አለ የሚል ነው። መብትን ስንል ተስማምተን አንዱ ለአንዱ በቤት ውስጥ የሚያወጣው ህግ ሊኖር ይችላል። አንዱ ምን ማድረግ ግን ሁለቱም መብት አላቸው። በህይወታቸው ላይ መወሰን የሚገባቸው መወሰን ብዙ ወንዶች ብዙ ቤተሰብ ውስጥ እውነት ለመናገር አብዛኛው ጥሩ ህይወት ይኖራል። ከዚህ ውስጥ ግን ደግሞ የተወሰነው ክፍል ይህንን የተከሰተውን ለውጥ ለመቀበል የሚያስቸግረው ነገር አለና ዋናው መንስኤ ኮር ተብሎ በጥናትም የተደገፈው ነገር ቢሄቪየር አለው የባህሪ ጉዳይ ነው። ባህሪው ደግሞ ኮንስትራክት የተደረገበት የአይደንቲቲ ፍሬምወርክ አለ። ከዛ ባሻገር ደግሞ ፕሪቪሌጅ ማህበረሰቡ የፈጠረው ነገር አለ። ስለዚህ እሱ ትሬት ሲደረግብን የምናሳየው ሪአክሽን ነው። አንዳንዶች ሊ ተረድተው ያንን ቼንጅ ወይም ለውጡን አዳፕት አድርገው ህይወታቸውን ሙቪ ያደርጋሉ። ሌሎቹ ግን ይማ ወንድ ነኝ ወንድ ደግሞ ማለት ስሜቱን የማያሳይ ሲያስፈልገው በእርግጫም በፍጥጫም እያደረገ የሚፈልገው የሚያገኝ የሚል ኮንሰርት አለና ያ መነሻ ሀሳብ ነው። ስለዚህ መንስኤው ካልን እንደ አንድ አሁን ባለው የሪሰርች ሪሰንት በሆነው ከረንት የሆነው ይሄ ነው ዋና መነሻው መንስኤ ማለት ነው። በዛ ላይ ለመጨመር የፈለግኩት ምንድን ነው፣ አንዳንድ ጊዜ ባህልም የራሱም ሚና ይጫወታል እዚህ ላይ አሁን እኔ በጣም ወላጆቼ በጣም ትንንሾች ልጆች ሆኖ ነው የተጋቡት በወላጆቻቸው አሬንጅመንት ጋብቻውን ያስተካከሉት አባትና እናቱ ነው እና ወንዱ ልጅ ሚስቱን የማይመታ ከሆነ በጓደኞቹም እንኳም ተቀባይነት አያገኝም ነው ያየሁትን ነው የምናገረው ያ ባህል አለ ወንዶች ሚስቶቻቸውን መደብደብ እንዳለባቸው ማስፈራራት እንዳለባቸው የበላይነት ማሳየት እንዳለባቸው በግልጽ ያለ ነገር ነው በዛ ላይ የእኩልነት የምባል ነገር የለም በሌላው አለም የሚተላለፈው ኢንፎርሜሽን እንደዚህ አይነት ነገር የለም በተወለዱበት ሀገር አካባቢ ያሉ ሰዎች ያንን ነው የሚያንጸባርቁት። ሰብለ ያለችውን እጋራለሁ። የወንድ የበላይነት ያለው ከባህሉ ጋር ተጨምሮ የሚሄን ነው፣ ይህንኑ ለመጨመር ብዬ ነው። በተለይም እነዚህ የማህበረሰባዊ ጥቃቶች በሚደርሱበት ወቅት አንዱ በተደጋጋሚ የሚነሳው ጉዳይ ለምን ሴቶቹ ይሄ በደል ሲደርስባቸው ለቀው አይወጡም፣ ጊዜ ለምን ይፈጅባቸዋል ተብለው መልሰው ተጠቂዎች ሆነው እነሱኑ እንደገና የመክሰሱ ጉዳይ በየትኛውም በምዕራቡ ዓለምም የሚነሳው አንዱ ጉዳይ ይሄ ነው። በጥቃት ውስጥ ያሉ ሴቶች ከዛ ውስጥ በቃኝ ብለው ወዲያውኑ በአስቸኳይ የሚያወጡበት ጉዳይ ምንድን ነው ይላሉ። በጥናት ምን ያመለክታል? ወይዘሮ ሰብ ነው ምክንያቶች አሉ። አንደኛ ባህሉ ራሱ ስንል ይሄ ይሄንን የምንመለከተው ቫይለንስ የሚፈጸምበት ሁኔታ ከአንድ ሰው ከግለሰብ ግለሰብ ከቤት ቤት ይለያያል። የሚገርመው በሚወዱት ሰው በሚቀርቡትና በሚያምኑት ሰው የሚፈጸም መሆኑ ነው። አንደኛ ዶሜስቲኬትድ ወይም የቤት ውስጥ አመጽ በቤት ውስጥ የሚከሰት ነገር ነው። ብዙ ጊዜ አንደኛ የሴቷም የንቃተ ሕሊና ደረጃ የሰርቪስ የማግኘቷም እና ለዚህ ነው መኖሩን ማወቋ አንዱ እውቀትም ነው። አሁን ለምሳሌ አጥብበን በእኛ ማህበረሰብ ደረጃ ካየ ነው ማለት ነው። ዋይደር በሆነው ደግሞ ሰፋ ባለ ስንመለከት ይህን ፐርፕቸዌት የሚያደርጉት አብዛኞቹ አመፅን እንደ አማራጭ የሚወስዱ ወንዶች የሚወስዱት ነገር ምንድነው፣ አንድ ወቅት ላይ መፍቀረን ይሰጣል። ሁለተኛ ይምላል፣ ይገዘታል፣ ይሄዳል። በዚህ መሀል ውስጥ የሚከሰቱ ነገሮች አሉ። ማለት ፍቅር ሊሆናል መጀመሪያ ስቧቸው እነዛ ሰዎች የሚሉት አንደኛውን አንደኛው እንደተባለው፣ እኛ አይነት ባህል ላላቸው ደግሞ በግድም በተለያየ ምክንያት ተጋብተው ሊሆን ይችላል። ከዛ ልጆች ይኖራሉ። ትልቁ ፋክተር ሴቶች ባለን ጥናት የሚያሳየው ሴት ልጆች ስፔሻሊ ትናንሽ ልጆች ያሏቸው ብዙ ጊዜ ሄዚታንት ናቸው። ልጆችን ያላባት ማሳደግ እንደገና፣ ይሄ ያለው ኖርሙም አለ። ይሄ ማህበረሰብ ውስጥ ያለ በቃ ሴት መቻል አለባት የሚል አይነት አለ አይደለ? ስለዚህ ስትወጣ እሷ ራሷ ቪክትም ሆና የሚ የሚቀበላት የማህበረሰብ ክፍል የሚሰጣት እስታትስ አለ። ያ በራሱ አንዱ ሌላ ኮንትሪቢተሪ ፋክተር ነው ተብሎ ነው የሚታየው። የሚገርመው አስራ ሁለት ሴቶች አውስትራሊያ ውስጥ ሆስፒታላይዝድ ይሆናሉ በየሰአቱ ማለት ነው። ኤቭሪ ዴይ ማለት ነው በየቀኑ አስራ ሁለት ሴቶች በዚህ በዶም ስቴፋንስ በቤት ውስጥ አመፅ የተነሳ ይኖራሉ። ከዛም ተመልሰው ደግሞ መልሰው የሚገቡበት ይታያል። ምክንያቱ ደግሞ አንደኛ ይህንን የሚፈጽመው ፓርቲቼተሩ ወይም አድራጊው ባለቤቷ ሊሆን ይችላል ወይ ፍሬንዷ ሊሆን ይችላል ወይም ደግሞ የቀድሞ ባል ሊሆን ይችላል። እነዚሁ የሚፈጽሙበት አንደኛው የእነሱ የማባበልም ነገር አለ። ከዛ ባሻገር ግን የሶሻል ኖርሙ ነው በጣም ከመቼውሜ ላይ አሁን የተሻለ ሪስፖንስ አለ። በተወሰነ መልኩ ማህበረሰቡም አውቋል። ግን ካለው ጉዳት አቅጣጫ እንዳልኳቸው አስራ ሁለት ሴቶች በየቀኑ በአካል ወይ በመንፈስ ጉዳት ደርሶባት ሆስፒታል ውስጥ አድሚት ታደረጋለች። በየዘጠኝ ቀኑ አንድ ሴት ህይወቷን ታጣለች አውስትራሊያ ውስጥ። እና የዚህ ሁሉ ምክንያት ሴቶቹ ስፔሻል ወደ እኛ ማህበረሰብ ስንመጣ ከዛ ጋር ያለው ከመፍታት ጋር የተያዘ መቻል አለባት የሚለው እነዚህ ሁሉ አንድ ምክንያቶች ናቸው፣ ሞቷን አጠገቧ እንድትጠብቅ ያለው። ሌላው ደግሞ ባህላችን ጭምር ነው። ይሄ ሽምግልና ባህላችን አለ። ጥሩም እንዳለ ሆኖ ግን ኔጌቲቭ የሆነ ተጨማሪ ይሆናል ማለት ነው። አቶ ሰፋ በዚህ ጉዳይ ላይ ከዚህ ቀደም ሲል እንደዚሁ አስተያየት ሰጥተዋል። በተለይም ሲድኒ ውስጥ ድብደባ ደርሶ በነበረ በአንድ ኢትዮጵያዊት ህይወት እልፈት ላይ አስመልክቶ በተናገርንበት ወቅት በተለይም ባህላዊ ሽምግልናን ዋሽቶ ማስታረቅ የሚባሉ ጉዳዮች አሉ። ያን አስመልክቶ የዚህ አይነት ባህላዊ አተያዮችስ በምን መልክ ሊለወጡ ይገባል? በጥቅሉስ ይህንን ወንዶች ባህሪያቸውን እንዲለውጡ ችግር ካለ ቁጭ ብሎ በመናገር ፋንታ የኃይል እርምጃ እንዳይወስዱ፣ እጅላፊ እንዳይቃጡ ለማድረግ ምን መደረግ አለበት፣ እንዴትስ ሊከወን ይችላል? ይላሉ። መጀመሪያ የማህበረሰቡ አባላት ስለ ሰው ሰብአዊ መብት በቁም ነገር የሚያውቁ መሆን አለባቸው። በመሪ ደረጃ ያሉ በተለያዩ በኮሚኒቲ የሚሆኑ ወይም በእምነት በኩልም ቢሆን እነዚህ ሰዎች እነዚህ እነኝን ቡድኖች የሚመሩ ሰዎች በጣም ያወቁና የሰውን የሴቷንም ሆነ የወንዱን ሰብአዊ መብት በቁም ነገር የሚያውቁ መሆን አለባቸው። አንድ ይሄ ነው። ሁለተኛ ደግሞ ትምህርት አስፈላጊ ነው። በጣም መከባበር፣ ስራ፣ አብሮ መኖር መጀመሪያ ሁለት ሰዎች ሲገናኙ በፍቅር ነው የሚገናኙት። ስለ ፍቅር እያወሩ ነው የሚቆዩት። መጨረሻ ላይ አንድ ነገሩን የሚያነሳሳ ነገር አለ። ያን ጊዜ እንዴት አድርጎ ይህንን ኮንፍሊክት ሶልቭ እንደሚያደርጉ የሚያስተምሩ ሰዎች መኖር አለባቸው። የሚያውቁ ሰዎች መሆን አለባቸው። በአሁኑ ሰዓት በሀያ አንደኛው ክፍለ ዘመን ደግሞ በእውነት ነው የምልህ እንደው አውቀን ዝም ብለን ገፍተን ካልህን በስተቀር ብዙ የምንማርባቸው መንገዶች አሉ። እንዳልኩ ነው። ከዚህ በፊትም ተናግሬያለሁ። የአያቴን አይነት ማስታረቅ፣ የባልና ምስት ማስታረቅን ዘዴ እዚህ በአውስትራሊያ ውስጥ ማየት አልፈልግም፣ መስማትም አልፈልግም። ያንን የሚያደርጉ ሰዎች አሉ። የቤተሰብ ውስጥ ጥቃት እንደ ሳይክል ነገር የሚዞር ነው። መታረቅ አለ፣ እንደገና መሰዳደብ፣ መጣላት አለ፣ እንደገና መንደናገጥ አለ፣ እንደገና ደግሞ ሽማግሌ መላክ አለ፣ እንደገና አበባ ይዞ መሄድ አለ። እንዲህ እያለ የሚዞር ነገር ነው። በአንድ ጊዜ የሚቆም አይደለም። ይህንን አውቀው የኮሚኒቲ መሪዎች የማህበረሰቡን ሰላም መጠበቅ ይገባቸዋል ላይ ነኝ። በግለሰብ ደረጃስ ለዚህ ጥቃት የሚሰነዝሩ በተለይም ወንዶች በምን መልክ ነው ባህሪያቸውን ሊለውጡ ማድረግ የሚቻለው? እነዛስ ወንዶች ወገኖች ይህንን ባህሪያቸውን ለመለወጥስ ምን ሊያደርጉ ይገባል? በራሳቸው ተነሳሽነት ማንኛውም ግንኙነት በመከባበር ላይ የተመሰረተ መሆን አለበት። ማንም ሰው ሰላማዊ ኑሮ መኖርን የሚጠላ አይደለም። በቤተ ክርስቲያንም ቢሆን በአንተ ላይ ሊደርስ የማትፈልገውን ነገር በሰው ላይ አታድርስ ስባል بدات في ممم متاعتي نسلم مع الفلك بدات في صومم إلا يلا ይህንን መገንዘብ ይኖርበታል። ማንም ሰው ደግሞ በሰላም ተፋቅረው ተገናኙ ሰዎች ተከባብረው የሚኖሩበትን መንገድ መሻት አለባቸው። ሁልጊዜ ማርና ወተትን እየጠጣን እንኖራለን ማለት አይቻልም። በክፉ ጊዜ እንዴት ነው ተመካክረን የምናሳልፈው ብሎ መነጋገር አለባቸው። በተለይ ደግሞ ልጆች ከተወለዱ በኋላ የልጆችም ሕይወት አለ። ቅድም አንድ ጥያቄ ጠየቀዋል፣ እንዴት ሴቶች ለምን አይወጡም የሚለው ነገር እዚህ ጋር ልጠቅስ ይፈልጋለሁ። የልጆች ብቻም ሳይሆን የኢኮኖሚ ጉዳይ አለ። ሴቷ ወንዱን አምና ዶክተር ናት ያጋጠመችኝ ፕሮፌሽናል ሜዲካል ዶክተር፣ ከባሏ ጋር ስትኖር ዶሜስቲክ ፋሚሊ ፕሮብሌም ላይ ደርሳ መውጣት አልፈለገችም፣ አልቻለችም። ምክንያቱም የስራዋን ትታ እሱን አምና ከሱ ጋር ትኖራለች። አሁን መጨረሻ ላይ ከሱ ጋር ስትጋጭ እናንተ ስትል ምንም ተስፋ የላትም። እንደነዚህ ያሉ ነገሮችም አሉ። ስለዚህ ምንድን ነው ሰዎች ሲገናኙ መጀመሪያ መጠናናት አለባቸው። ጊዜው የሰጠ ነው። በግለሰብ ራሱን በምን መልክ ሊቀይር ወይም ደግሞ እንዲቀይር ማድረግ ይቻላል። እዚህ ካውንስሊንግ አለ። ልዩ ልዩ ድርጅቶች አሉ በጣም የሚረዱ። ችግር ይኖርብኛል ብሎ ካሰበ ወጣ ብሎ ምክር መጠየቅ አለበት፣ ምክር ማግኘት አለበት። የተለያዩ ድርጅቶች ምክር የሚሰጡ መዓት አሉ። እሱ ለሆነ ማለት ይፈልግ ከአሁን አቶ አሰፋ እንዳነሱት ወይዘሮ ሰብለ በአንድ በኩል ተጠናንተው መጋባት ይገባቸዋል። የአንድ መፍትሄ ተደርጎ ሊወሰድ ይችላል። በላይ በተለያ ምናልባት አገር ቤት ውስጥ ሊሰራ ይችል ይሆናል። በስደት ዓለም ለሚኖሩ ወገኖች የተለያዩ ሰዎች በተለያየ አቅጣጫ ይሄዳሉ። ብዙ ጊዜ ወደ ጋብቻ ሕይወት ወይም ወደ ፍቅር ሕይወት ሲመጡ በአንድ ወቅት ያለውን ምናልባትም አንድ ወሲባዊ ወይም ስነ ሕይወታዊ የሆነ ፍላጎትን ለማርካት ከዛ ባሻገር ምናልባትም ኑሮ ከባድ ስለሚሆን ያንን ኑሮ እንደ አንድ ኢኮኖሚያዊ ምጣኔ ሀብታዊ የመደጋገፊያ ተቋም ተደርጎም በመመልከት ብቻ አንድ ሰው ቤት ለመስራት ቢያስብ ልጆችን ብቻ ለመውለድ እና ዘር ለመተካት ብቻ ከዛም አልፎ ከዚህ አገር ቤት ሄዶ የማያውቁትን ወይም ብዙም የማታውቀውን ወንድ ወይም ሴት አግብተው ወደዚህ ይመጣሉ። እዚህ ከመጡ በኋላ የእውነተኛ ባህሪው ሲታወቅ መለያየት ይመጣል። ከዛ ዚህ የመጡ ሰዎች የቪዛ ጊዜያቸው ሲያልቅ ሲቀር እንደዚሁ ለተለያዩ ችግሮች ይጋለጣሉ። እነዚህ ነገሮች ምን ያህል ከእውነታው ጋር ሊሄዱ ይችላሉ? እነዚህ የማይቀረፉ ከሆነ ችግሩ ውስ አብሮ አይዘልቅም። ወይዘሮ ሰብለ አሁን ያነሳቸው ነጥቦች ወሳኝነት ናቸው። የስ በዋናነት ከኋላው ጥያቄ ልንመለስና ወደ ቀደመው ልናገር አሁን ለምሳሌ ዚህ ሀገር አግብተው የሚመጡ ወይም ሚስቶቻቸውን ከዛ ይዘው የሚመጡ ባልና ሚስቶች ከዚህ ከሁለት ሺ አስራ ስምንት በፊት የነበሩ ችግሮች ነበሩ። በፊት ለሁለት አመት የግድ እዛ ሪሌሽንስ መቆየት አለበት። ቫይለንስ ተከሰተ አልተከሰተ፣ ብዙ ጠንካራ ምክንያት በደንብ ዶ ፊዚካል የሚታይ ነገር ካልተሆነ በስተቀር ሴቷ ወታ የራሷን ህይወት እዚህ ሀገር ላይ መታ እንደገና ህይወቷ መቀጠል ማትችልባቸው የቪዛ ኮንዲሽኖች ነበሩ። በጣም ጥሩ ዜናው እኔ እኔ እንኳን ኢንጌጅ ካረግበት ከሁለት ሺ አስራ አምስት አስራ አራት አስራ አምስት ጀምሮ ብዙ ኢምፕሩቭመንቶች አሉ። በጣም ብዙ መሻሻል ቻሌንጆች አሉ። በዚህ ሳይት ላይ ማለት ነው። እና አሁን ባለው ሁኔታ አንዲት ሴት በዶሚስቲክ ፋሚሊ ቫዮለንስ ምክንያት ፊዚካል ሊሆን ይችላል፣ ሳይኮሎጂካልም ብትወጣ ፕሮቴክት የሚያደርጋት የህግ ማዕቀፎች ተፈጥረዋል። አሁን ይሄ ጥሩ ዜና ነው። በባለፈው አንድ ይሄም የተከሰተው ከብዙ ካምፔንና አድቮኬሲና ሪሰርች በመነሳት ብዙ ጊዜ ስፔሻሊ እንደነዚህ የቪዛ ኮንዲሽናቸው በጣም አስቸጋሪ ለሆኑ ሴቶች ተጋላጭነታቸው ሰፊ ነው። ስለዚህ ያንን ታክል ለማድረግ መንግስት አሁን የወሰዳቸው ነገሮች አሉ። በዋናነት ግን የባህሪ ለውጥን ስንመለከት አሁን የሚያሳ እንዳታው ተዋደው ተፋቅረው ተጋብ ተባብረው እየኖሩ ቫይለንስን የመጠቀም ነገር አለ። የዚህ ነው አንዱ ትልቁ ችግሩ የዚህ የድምት ሲባል ሚ ቫይለንስ አንድ ቦታ ላይ የሚቆም ነገር አይደለም። አንድ ልጅ በቤት ውስጥ አመፅን እያየ ካደገ ሀምሳ ከመቶ ወይም ከሁለት እስከ አራት እጥፍ ያንን የማድረግ ቴንደንሲ ነው ያለው ሪሌሽን ውስጥ ሲገባ በእንዲህ አይነት ያደገ ሰው ማለት ነው እና፣ ይሄ የሚያሳይ ምንድን ነው? ያም ሰው ራሱ ግለሰብ ራሱ በጣም ጥሩ ወንድ ነኝ ብሎ የተማርኩ ነኝ ብሎ ሊያስብ ይችላል። እና ሪሌሽን ውስጥ ገባ፣ እንዲህ አይነት ኮንዲሽን ኮንፍሊክት ሲያጋጥመው ኮንፍሊክትን የሚፈታበት መንገድ ቻይልድሁድ እያለ ወይም ልጅ እያለ ያደገበት ነገር ያ ሪፍሌክት ይሆናል። አንዳንዶቹ ተጸጽተው የሚገቡም እናያለን እኮ። ሶ ለዚህ ዋናው ይሄ መከላከል የምንችለው አንዱ ወሳኙ ነገር የሚሆነው አንድ ራስን ማወቅ ነው። ልክ አሁን ለምሳሌ አንድ የስኳር በሽታ፣ የደም ብዛት በሽታ ያለበት ሰው በሽታውን ሳያውቅ እያግበሰበሰ ምንም ነገር ቢኖር ሕይወቱ ያጥራል ማለት፣ ብዙ መኖር ሲችል በአጭሩ ይጋጫል ማለት ነው። እንደዚህ ሁሉ በዶሜስቲክ ፋሚሊ ቫዮለንስ ያደግን ስፔሻሊ እንደኛ አይነት ማህበረሰብ ቅድም ሲጠቅሰውም ነበር እና በአባት እናቱን ሲቀጠቅጥ ያየ አለመቀጥቀጥ ራሱ ወንድነት አይደለም ተብሎ ሲያድግ የሆነው ረልጅ ላይፈጽም የሚችልበት እድል በጣም ሚኒመም ነው። ሪሌሽኑ ሲገባ አለ አዘባይስ ራሱን ቆም ብሎ ሪፍሌክት አድርጎ ነው ይሄ ባህል ትክክል አይደለም፣ እንዲህ ሲያጋጥመኝ እንዲህ ነው መውሰድ ያለ ምሳሌ ስናድግ ወክ ማድረግ አለብኝ ብሎ ራሱን ማስተማርና ባህሪውን ማድረቅ ነው የሚችለው። የሆነበትን ነገር ማስተካከል ላይችል ይችላል ልጅ ሆኖ ያለበትን ነገር ማለት ነው። ግን ዛሬ ሁላችንም በምርጫ የምንኖር ሰዎች ነን፣ ምርጫ አለን ማለት ነው። አብዛኛው ካለማወቅም አንዳንዱ ደግሞ አውቀውም አክኖሌጅ ካለማድረግ የተነሳ አመፅን እንደ አንድ ቁልፍ መፍቻ አድርጎ የሚያስቡ አለ። ተዋዶም ቢጋባ ተገዶም ቢጋባ ማለት ነው እንግዲህ፣ ግዳጅ ውስጥ ሲኖር ጨካኔውም እየባሰ ይመጣል ማለት ነው። ተዋዶ ሲጋቡ ደግሞ ኮምፕሌክስ ይሆናል ችግሩ በራሱ ማለት ነው። እና በሚገርም ሁኔታ ለምሳሌ እንደዚህ አይነት ኮስት የሚያደርገው እዚህ አውስትራሊያ ውስጥ በሁለት ሺ አስራ አምስት አስራ ስድስት የተደረገ ጥናት ነበር። እና ከዚህ ጋር በተያያዘ ኢኮኖሚውን በአጠቃላይ ራሱ ኮስት የሚያደርገው ሀያ ስድስት ቢሊዮን ዶላር ብሔራ ያደርጋል። ይሄ የሀገሪቷ መንግስት ማለት ነው። ከዛ ባሻገር ሀምሳ በመቶ የሚሆነው ቪክቲምና እንዲሁም ደግሞ ከዛ ሰርቫይቭ ያደረጉት ሴቶችም ላይ ነው ኮስቱ የሆነው። ምክንያቱም ስራቸውን ያጣሉ፣ የአእምሮ መታወክ ይደርስባቸዋል። ልጆቻቸው ደግሞ ከዛ ውስጥ በዚህ በማመፅ ውስጥ ያደጉ ልጆች ደግሞ በኋላ ህይወታቸውን በስነስርዓት መምራት አይችሉም፣ ለአእምሮ ጭንቀት ይዳረጋሉ። አንዳንዶችም አብሶሊት የሆነ ወደ ድራግ ወደ ሌላ ሰርስታንስ አቢዩዝ ውስጥ ይገባሉ ማለት ነው። ስለዚህ ቫይለንስን ማቆም የምንችለው ነገር ነው። ጥሩነቱ ባለን ሪሰርች የሚያሳየን መቆም የሚችል ነገር ነው። ድም ተነግሮ ማናችንም ብንሆን መከበር እንፈልጋለን መከበር ከፈለግን ደግሞ ማክበር አለብን። ሌላኛውን አካል ሰላማዊ የሆነ ህይወት እርግጠኛ ሆኜ የመናገር የሚችለው ሁሉም ሰው ሰላምን ይፈልጋል። የተረጋጋ ውብ የሆነ ቤተሰብ፣ የሚደማመጥ ቤተሰብ ይፈልጋል። ግን ለመደማመጥ የሚረዳን ነገር ምንድን ነው የሚለውን ጥያቄ ማወቅ አለብን። የኔ ሮል በዛ ውስጥ የኔ እንደ አንድ የባል እንደ ባል የኔ የኔ ኮንትሪቢሽን ምንድን ነው ነው ሌላ እጃችንን ሌላው ላይ ከመጠቆማችን በፊት ራሳችንን ቆም ብለን ማየት ይጠይቃል። ባህላችን ያደግንበት ነገር፣ ምክንያቱም ይሄ ሰብኮንሽስ ላይ ስለሚሆን የሚቀመጠው ብዙ ጊዜ አናስተውለውም። ባህሪያችን ሁሌ የምንለው ኦኬ፣ እሷ ነች ሴንተር ሊንክ እንዲ ስለሆነ፣ አይ፣ እሱ ነው ስለጠጣ፣ አይ፣ ጭንቅላቱ ስለታመመ ነው እያለን ኤክስኪውዝ እናደርገዋለን። ነገር ግን ባለን የሚያሳየን እና ኢምፕሮቭመንትም አለው። ሰዎች ቆም ብለው እንደዚያ ቫይለንስን ምርጫ አድርገው ይሰሩ የነበሩ ማለት ህይወታቸው ጉዳት ውስጥ ደርሶ በኋላ ግን ይሄንን ተረድተው ቆም ብለው አስበው ሁለተኛ ህይወታቸው በጥሩ ሁኔታ የሚኖሩ ወንዶችም አሉ። ስለዚህ ለዚህ ሁሉ ዋናው ኪ ነገሩ የራስን ባህሪ ጠንቅቆ ማወቅ ነው፣ የመጣንበትን ማህበረሰብ ማሰብ ነው። ኦኬ እኔ አይምሮ ውስጥ ይሄ ሊኖር ይችላል። ስለዚህ ባልና ሚስት ተስማምተው ኦኬ ግጭት ሲኖረን ግጭታችን እንዴት እንፍታው፣ መጫዋጫ አይረዳንም። ስለዚህ እንዳንጫዋጫ ምን እንውሰድ? መደማመጥ ሲያቅተን እንዴት ወደ መደማመጥ እንምጣ? የሚል የራሳቸውን የመተዳደሪያ ህግ ማውጣት የሚችላሉ። ከሁሉ በላይ ግን ወንዶች ራሳቸውን ቆም ብለው ማየት ይጠይቃል ብዬ ነው ማስበው። ያ ሲሆን የተሻለ የምታከብራቸው ሚስት ማግኘት ይችላሉ። ሚስታቸውን ካከበሩ ማለት ነው፣ ሰላሟን ከሰጧት፣ ሰላም የሆነ ህይወት ይኖራሉ ማለት ነው። ስፔሻሊ አውስትራሊያ ውስጥ ስለምንኖር ኢትዮጵያ ያለ ሜሴጅ እርግጠኛ ሆኜ የምናገረው እዚች ምድር ላይ ለመምጣት በብዙ ዋጋ ከፍሎ ይመጠዋሉ ጥሩ ህይወት ለልጆቻቸው፣ ጥሩ ህይወት ለራሳቸው፣ ጥሩ ህይወት ለቤተሰባቸው ለመስጠት ይህን ለማድረግ ራስን ቆም ብሎ ማየት አይ ቲንክ ኪ ነገር ነው። ይሄ ቫይለንስን ማቆም የምንችለው ሁላችንም ወደ ውስጥ ራሳችንን ስንመለከት ነው ማለት ነው። አቶ አሰፋ፣ ይህ ችግር ኢትዮጵያውያን አውስትራሊያ ማህበረሰብ ውስጥ ሰርጿል። ይህንንስ ለመክላት ወይም ለመቅረፍ ምን መደረግ አለበት ይላሉ? በግል ወይም ደግሞ እንደ ማህበረሰብ በጋራ ብዙ የሀገሬ ልጆች እዚህ በአርባ አመት ሰላሳ አመት ኖሮ እዛው በኢትዮጵያ ውስጥ በምኖሩበት አይነት የምኖሩ ሰዎች አሉ። መወቃቀስ ያስፈልጋል። በግልጽ መነጋገር ያስፈልጋል። እኔ ላይ ያለውን እንከን ከአንድ ሌላ ሰው ከተናገረ ይህም አለን እንደ ብዬ አስባለሁ። ያወቅን መደበቁ ማንንም አይጠቅምም። ሰዎች የማያውቁትን ነገር መማር አለባቸው። የተማሩትን ነገር ደግሞ ማስተማር አለባቸው። ይሄ የቤት ውስጥ ጥቃት የሰውን ሕይወት የሚያጠፋ ነው። ያየነው ነው፣ የሰማነው ነው። ይህ መቀጠል የለበትም። በሌላ ሰው ላይ የደረሰው ነገር ነገ በኔ ላይ አይደርስም ብለን ማሰብ የለብን። የነዛ ሰዎች ብቻ እዳ አይደለም፣ የሁላችንም እዳ ነው መሆን ያለበት ልጆች አሉን ከኋላ የሚመጡ ማህበረሰቡ ጠንካራ ሆኖ መረዳዳትን ማወቅ አለበት። የሰለጠነ ማህበረሰብ ውስጥ መግባታችን የበለጠ እንድንሰለጥን እንጂ ተመልሰን በእንደዚህ አይነት ጉዳዮች ላይ ብዙ ጊዜያችንን የምናጠፋ መሆን አልነበረብን። አሁን የእናንተ ራዲዮ ጣቢያ የሚያደርገው በጣም ደስ የሚል ነገር ነው። ሌሎችም በየቤተ ክርስቲያኑም ይህን ነገር መነጋገር አለባቸው። በቤተ ክርስቲያን ውስጥ የሚነገር ነገር አለ። በአንተ ላይ ልደረግ የምትፈልገውን ነገር በሌላ ሰው አታድርግ የሚል ነገር ይናገራሉ። ስለዚህ ይሄ አሁን የምናደርገው ነገር መቀጠል አለበት፣ መወያየቱ ሌሎችም ሰዎች መጥቶ ሀሳባቸውን እንዲሰጡ ይህን ለአንተ አደራላለው። በእውነቱ በጣም ደስ ብሎኛል። የሰብል አቀራረብ እኔ በጣም ነው ልደግፍ የምፈልገው። በዚህ እንቀጥል። ወይዘሮ ሰብለስ በእርሶ ተያይ ወይም ባለት መረጃ በቅርበትም ከስራ ጋር ባለፉት ጊዜያት ከውይታችን ጀምሮ የተለያዩ ኢትዮጵያውያን ወገኖች ወደ እርሶ መጥተው እርዳታ ጠይቀው አግኝተዋልም የተወሰኑትም የህይወት አቅጣጫቸው በመልካም ጎኑ እየተቀየረ አለ። ከዚ አኳያ ካለት ተሞክሮ ይህ የቤት ውስጥ አመፅ ወይም ደግሞ የቤተሰብ ላይ የሚደርሰው ጥቃት ምን ያህል ስር ሰዷል? ምን ያህልስ ግንዛቤ አለ? ከዛ ችግር ውስጥ ወጥቶ መፍትሄ የመፈለግና እርዳታም የማግኘት ሁኔታዎች እንዳሉ ምን ያህል ግንዛቤው አለ? በጣም ጥሩ። ለእኔ በአንድ መልኩ በባለፉት እንግዲህ በኢስቤስ ራዲዮ በዚህ አጋጣሚ ካሳሁን አንተንም ላመሰግን እወዳለሁኝ። ምክንያቱም በየቤቱ ሆኖ በኮሚኒቲ ውስጥ አንደኛ ማህበረሰባችን ውስጥ ያለ የዚህ ስቲግማ አለ ምንድን ነው የምለው ማግለሉ። ለዚህ ጉዳይ ያለን ተከድኖ የበሰለ አይነት ነገር የቤት ጉዳይ ነው፣ የኔ ጉዳይ አይደለም እስኪደርስብን ድረስ የማናወራበት ነው እና ባለፉት ጊዜያቶች ውስጥ ባደረግናቸው ዲስከሽን፣ ቀጥታ ከዚህ ዲስከሽን በሚናደርገው ውይይት ስልክ አንስተው ደውለው እዚህ አካባቢ በምኖርበት አካባቢ ላይ እርዳታ ጠይቀው የሚገርም ሁኔታ እኔ ወደፊትም ሁኔታዎች በደንብ ሲስተካከሉና ሙሉ ለሙሉ ይሄ በዚህ ሰርቫይቭ ያደርጉ ፈቃዳቸውን ሳገኝ ለብዙዎች ማስተማሪያ የሚሆን ነገር አለ እና አትሊስት ህይወት ማትረፍ ችለናል ብዬ ነው ማስበው። እኔ በእኔ ባጋጠመኝ በባለፉት ሂደቶች ውስጥ አንስተው ህይወታቸውን የራሳቸውንም የሌላኛውንም ሰዎች ህይወት ፐርፕቼት በማድረግ የሚሞተው በህይወትም አደጋ ሊኖር ይችላል፣ ግን የሚጎዳውም ደግሞ አድራጊውም ጭምር ነው። ሰው የማይገነዘበው ይህ አፍንጫ አንሰብሬ የህገ ወጥ ነው የምትሆነው ህገ ወጥ ስሆን ደግሞ ለህግ ህይወት ውስጥ ጥቁር ነጥብ ነው። አሁን ደግሞ ከመቼውም በላይ ታፍ ሆኗል፣ ህጉም ተቀይሯል። ይሄ አንድ ትልቅ ፕሮግረስ ነው። ስፔሻ በቪዛ በተለያየ በጋብቻ የሚመጡ ሰዎች ውስጥ ያለው እና በዚህ አቅጣጫ የተወሰነ ፕሮግረስ አለን። ግን እኔ እንደ አንድ በኢትዮጵያ ኮሚኒቲ በዚህ አካባቢ ላይ ለሁሉም ኢትዮጵያዊ እንደሚያገለግል ሰው የሴቷ እና ልጆቿ ከሞትና ከህይወት እንዲድኑ ማድረግ ተችሏል። በቁጥር ልጠራቸው የምችለው ግን አሁን ባለው በፕራይቬሲ ጉዳይ ብዙ ላወራ የማልችላቸው ነገሮች ማለት ነው። ግን ከዛ ውጭ ደግሞ ያየሁት ፐርፕቸዌት ያደረጉ ሰዎች ህይወታቸው በጣም ሚዝረብል ሆነው ብዙ መትረፍ የሚችሉ እንደ አንድ ኢትዮጵያዊ ለጥሩ ህይወት እዚህ መጥተው ብዙ ስታተስ ያላቸው ሰዎች ምክንያቱም ብንደ አይነት ሰላም ባጣ ህይወት ውስጥ ስለሚኖሩ ሚዝረብል የሆነ ህይወት ሲኖሩ እያየሁም ስለነበር ነው ወይንኛውን የዛሬ ሁለት ሺ አስራ ሰባት ላይ ወንዶች ላይ ፎከስ አድርጎ የመስራት እና ለመረዳት ምንድን ነው እንዲህ የሚያደርጋቸው የሚለውን ለመረዳት እስካሁን ባለው በባለፉት ፌብሩዋሪ ጀምሮ የሰራናቸው ስራዎች ነበሩ። የተወሰነ የወንዶች ሜን ሼድ ሀብ የሚል ፈጥረን እዛ ላይ ወደ ሀያ ስምንት ፎከስ ካደረግናቸው የአፍሪካ ኮሚኒቲ እንዲሁም ከኢትዮጵያም ከኤርትራም ኮሚኒቲ ጆይን አድርገው የሰራናቸው ነገሮች ነበሩ። የባህሪ ለውጥ ያሳዩን በጣም እግዜር ይስጥልን እንደዚህ አይቸዋል። አቅም ነበረ። ይሄ የሴቶች ሀገር ነበር የሚመስለኝ ለካ እኔም መብት አለኝ፣ ለካ እኔ ራሴን መቆጣጠር እችላለሁ፣ ለካ ይሄን ማቆም እችላለ የሚል በጣም ደስ የሚል ፊድባክ። ለዚህም አልፈው ደግሞ ነው ይሄን ሌሎች ወንዶች መማሪያ ይገባቸዋል፣ እኛ ያለፍንበትን ብለው የቪዲዮ ማቴሪያሎችን አብረውን የሰሩበት ሁኔታ ነው። ሌሎች ወንዶችን እኛ ያነቃንን ነገር ሌሎች ማንቃት አለብን የሚል ፈቃደኛ ሆነው ቲንጌስ ፌስቡክ ፔት ላይም በእኛም ፔጅ ላይ ገብቶ ማታየት ይችላል እና እንደ አይነት ደስ የሚሉ ፊድባኮችንም አግኝተናል፣ ግን ደግሞ በሌላ መልኩ ስናየው ካለው የችግሩ መጠን ስንመለከተው ገና ጅስት ቲፕ ኦፍ አይስበርግ የሚባለው አይነት ነገር ነው። በጣም ጥቂቱን ነገር ነው የነካካ ነው ያለው። አቲን ቅድም የተናገረው ነገር እንደ ማህበረሰብ ኮርስ ግለሰቡ የሚወስደው እርምጃ ነው። ግን እኛ ደግሞ እንደ አንድ ማህበረሰብ እንዴት ነው የምንመልሰው? ለዚህ ነገር የእያንዳንዳችን ቢዝነስ መሆን አለበት። ልጆች ከዚህ ሲወጡ ሌላ ከእንደዚህ አይነት ቫይለንስ ከሆነ ማህበረሰብ የሚወጡ ልጆች ደግሞ ቫይለንስ ስለሚፈጽሙ እኛም ኢንዳይሬክትሊ ልጆቻችን ለዚህ ነገር ኤክስፖዝድ የምናደርግበት ሁኔታ ነው የሚፈጥረው ነው። አትሊስት ቪክቲም የሆኑትን ትናንትናን መቀየር አይቻልም። ዛሬ ግን የኛ ነው። ስለዚህ ከዚህ አቅጣጫ አሁንም ይሄን ለሚያዳምጡ የማህበረሰባችን ክፍሎች በራችን ክፍት ነው። ሞሮካ አካባቢ ብሪዝበን ለሚኖሩ ግን ሞሮካ አካባቢ እንገኛለን። ኦፊሳችን እዚህ ብሪዝበን አካባቢ ላይ የሚኖረው ያውቃል ብዬ ስባለው እኔ ማክሰኞ እና አርብ እዚህ እገኛለሁኝ በሞሮካ ቦደዘርት ሮድ አርባ ሰባት ላይ ሾፕ ነምበር ቱ ውስጥ ያለን በዚ ኮሚኒቲ ሀብ አለን። እዛ በማንኛውም ሰዓት ነጥሰው ቀጥታ ማግኘት ይችላሉ። ኔ ስልኬንም ማግኘት ይችላሉ። ዌብሳይቶቻችንም አሉ። ከዚህ እንግዲህ ከኤስቢኤስ ደውለውም ከዛም ማግኘት ይችላሉ ቀጥታ እኛ ጋር ማድረግ ባይችሉ ግን ቀጥታ ለመደወል መደወል ለሚፈልጉ ዜሮ አራት ሁለት ሃያ ስምንት ዜሮ ሲክስ ፎር በመደወል ቀጥሮ መያዝ ይችላሉ። እኛ መሰር ኢንተርቬን ማድረግ የምንችለው እናግዛለን። ካልሆነም ግን ከብዙ ሌሎች ሰፖርት ከሚሰጡ ድርጅቶች ጋብረን ስለምንሰራ በዚህ በሀገር ደረጃም፣ በብሪዝመን ደረጃም፣ እንዲሁም ደግሞ በኩንስላንድ ስቴት ደረጃም የምንሰራቸው አሉ። ተሰፋ ቀደም ሲል እንዳያሰቡት መላ አውስትራሊያ የሚኖሩ ወገኖች በዚህ ጉዳይ ላይ ሊወያዩበት መላም ላይበጁለት እንደሚገባ ግለሰብም ሆነ እንደማህበረሰብ አንስተዋል እርሶ በዚህ ባሉበት የስራ ኃላፊነቶ እንደዚሁ ገዛዎችን እያደረጉ ነው። በተለይም በዋይት ሪበን ቀን እንደዚሁ ወይዘሮ ሰብለም በዚሁ ጉዳይ ላይ በቀጥታ ተሳታፊ ሆነው እያገለገሉ ነውና እርሶ እርስ በብሪስበን ወይም በኩዊንስላንድ አካባቢ፣ አቶ ሰፋም በሲድኒ ኒው ሳውዝ ዌልስ ትገኛላችሁ። ከዚህ ባሻገር ኢትዮጵያውያን ለኢትዮጵያውያን በዚህ በቤት ውስጥ ጥቃት ላይ መፍትሄ ለማፈላለግ እንዲችሉ እና ራሳቸውን እንዲያግዙ ለማድረግ ምን መደረግ አለበት ይላል ይገኛሉ። ከኒው ሳውዝ ዌልስ እና ከብሪስበን ወጥቶ አገር አቀፍ የሆነ ሁሉን ኢትዮጵያውያን አቀፍ የሆነ የራስን በራስ ግልጋሎት ለመስጠት በእኔ በኩል እያንዳንዱ ሰው ሪሊ ለራሱ ስም ኢንፎርሜሽን ጋዝር ማድረግ አለብን። ያለ ኢንፎርሜሽን የትም መድረስ አንችልም። አውስትራሊያ ውስጥ በጣም ብዙ እርዳታ ሰጪ ድርጅቶች አሉ። በሀገር አቀፍ ደረጃ ቅድም ሰብ ላይ የጠቀሰችው አለ። መንግስት ባጀት ያፈሳል፣ ሰራተኛ ይቀጥራል። በጎ አድራጊነት የሚሰሩ ሰዎች አሉ። በተለይ ጉዳት የደረሰባቸውና የነቁ ሴቶች አሁን ከእናንተ ጋር ከቪክቶሪያ እዚህ ኒው ሳውስ ወልስ መጥታ የተናገረችው አንድ ወንድ ልጅ ያጣች ሴት ባለፈው ሁለት ዓመት ህዝቡን አስለቀሰች። እየሄዱ የሚናገሩ ሰዎች አሉ። ኮሚኒቲ ስፒከርስ የሚባሉ አሉ። በዚህ ጉዳይ ላይ ሰው ወጣ ብሎ ማዳመጥ አለበት። በእውነት ነው የምልህ ቅድም እንዳልኩት ነው ብዙዎቻችን አውስትራሊያ ውስጥ እየኖርን አውስትራሊያ አናውቃትም አውስትራሊያን ማወቅ አለብን በቴሌቪዥናችን ላይ አውስትራሊያ ሴስ ኖ ቱ ዶሜስቲክ ቫዮለንስ ስል ለሁሉም ነው እዚህ ለሚኖረው ብቻ ሳይሆን ትናንትና ለመጣውም ቱሪስት ጭምር ነው ይህንን ሁሉም ሰው መቁም ነገር መስማት አለበት። ቅድም እንዳልነው ነው። በገሌ ቤት የተደረሰው ነገር በእኔ ቤት አይደርስም ማለት አይቻልም። ትንሽ ነገር ትበቃለች። አንዲት ክብሪት ናት፣ ጫካም ሙሉ የምታቃጥል ከተማም ሙሉ የምታቃጥል። ቤተሰብ ውስጥም እንደዛው ነው። ስለዚህ ሰው ሁሉ ኢንፎርሜሽን ጋዘር ማድረግ አለበት። በዶሜስቲክ ቫይለንስ ምንድን ነው ያለው? እኔ ምን ማድረግ አለብኝ ትዳሬን ለመጠበቅ ምን መስራት አለብኝ? አውስትራሊያ ምን ይላል? እነዚህን ሁሉም መሰብሰብ አለበት። ከዛ በላይ እንዳልኩት ቅድም ያው ኮሚኒቲ ሊደሮች የበለጠ ስራ መስራት አለባቸው። ወንዶችም በወንድነታቸው ጉልበት እንዳላቸው ማሳየትም የለባቸውም። ኮሚኒኬሽን፣ መወያየት፣ መከባበር እና መወያየት በጣም ትልቅ ሚና ይጫወታል። እኔ የመኖር መብት እንዳለኝ እሷም የመኖር መብት አላት። እነኙን ሁለት መብቶች አገናኝተን ነው ትዳር ይዘን የምንኖረው ልጆችም ወልደን የምንኖረው። በሁለት መንገድ ላይ በአንድ ጊዜ መሄድ አይቻልም። መጥፎ መንገድ አለ፣ ጥሩ መንገድ አለ። ሁለት እግሮች አሉን። ሁለቱም መንገዶች ላይ በአንድ ጊዜ መሄድ አንችልም። የሰው ልጅ የሚመርተው ሁልጊዜ ደግ ነገር ነው መሆን ያለበት። የሚመጡት ክፉ ነገሮች በአጋጣሚ ቢመጡ እንዴት አድርጎ ከዛ ውስጥ መውጣት እንደሚቻል ማወቅ አለበት። ይህንን ነው የምለው ካሳሁን። ወይዘሮ ሰብለስ በእርሶ በኩል ከብሪስበንና ሲድኒ ወጥቶ አገር አቀፍ የሆነ ማህበረሰብ ለማህበረሰብ ተዋጽኦ ለማበርከት ምን መደረግ አለበት ይላሉ? በጥሩ ሰዓት ላይም ነው ቲንክ ውይይት ማድረጋችን። ምክንያቱም አሁን በዚህ እየተናገርን ባለፈው ማክሰኞ የአራተኛው የናሽናል ፕላን ቱ ሪዲዩስ ቫይለንስ አገንስት ዊሜን ኤንድ ችልድረን የሚል ፎርዝ አክሽን ፕላን መንግስት አናውንስ አርገዋል ከሀያ አስራ ዘጠኝ እስከ ሀያ ሀያ ሁለት ድረስ የሚቆይ የፕሮጀክት ነው እና በዋናነት ፕሮጀክቱ ፕራዮሪቲ የሚያደረገው ሎካሊም ሊሆን ይችላል ናሽናሊ ስፔሲፊካሊ ስፔሻሊ በዋናነት ከተለያየ ማህበረሰብ የመጡት የራሳቸው በራሳቸው ሰዎች የሚዘወር ፕሮግራሞች እንዲቀርጹና እንዲሰሩ ይፈልጋል። ልክ አሁን ኛ እዚህ አካባቢ ላይ እንዳደረግ ነው ማለት ነው እና በሰፋ ባለው የባለፈው ሞር ሪሰርች ላይ ያተኮረ ነበር። ይሄኛው ግን በይበልጥ ስቶፕ አታርት የሚል ካምፔን ያለው ገና ከምነሳቱ ችግሩን ማቆም የሚል ማለት ነው። ስለዚህ ለዚህ ይሄ በጣም ብዙ ኢንቨስትመንት ነው መንግስት በዚህ ፕሮጀክት ላይ ኢንቨስት ያደረገው። ኮሚኒቲዎች፣ ኢንዲቪዥዋል በዚህ ጉዳይ ላይ አሁን በዚህ አጋጣሚ ይሄን የሚሰሙ በዚህ ጉዳይ ላይ ይሁን ነገር ማድረግ እየፈለጉ ግን እንዴት ማድረግ እንዳለው ባቸው ከየት መጀመር እንዳለባቸው ኢንፎርሜሽን የሌላቸው በጣም በደስታ እኔ ሜልበርን አካባቢ እመላለሳለሁ። ሌሎች ኦርጋናይዜሽኖች አሉ ግን ሜንስትሪም እንዲሆኑ ናቸው። በአብዛኞቹ ለምሳሌ ሲድኒ ላይ በዚህ በቀደመው ስራችን በቀደመው ፕሮጀክት ላይ ወደ ስድስት ኦርጋናይዜሽኖች አሉ ፎከስ አድርገው በዚህ ኮልድ በሚባለው ኮልድ ሲባል እንግዲህ የዚህ በቋንቋ በባህል ከተለያየ ማህበረሰብ የመጣው ማለት ነው። ሁሉንም ነው የሚያካትት የሚሰሩ ማለት ነው። በዋናነት የኢንዲያኖች አሉበት፣ ሲሪያ፣ ሌሎችም አሉ የራሳቸውን ማህበረሰብ ለመድረስ ስራ እየሰሩ ያሉ። አንድም ግን ኢትዮጵያዊ በዚህ አጋጣሚ አላገኝሁም። በአንድ ብቻ ሜልበርን ላይ አንዲት አበሻ ከኤርትራ ባክራውንድ ያላት ይመስለኛል፣ በዊመን ሄልዝ ዙሪያ ላይ የምትሰራ የነበረች ልጅ ነው ያጋጠመኝ እንጂ አንድም የኢትዮጵያዊ ኮሚኒቲ ወይም ግለሰብ በዚህ ጉዳይ ላይ ግድ የሚለው ይህንን ነገር ኢኒሽቲቭ ሲወስዳ ላይም እና በዚህ አጋጣሚ በወንዶች ጉዳይ ላይ ራሳቸውን ለማስተማር እና ከዚህ ምክንያቱም አሁን የሚሆነው መጥፎ የሚሆነው ምንድን ነው ሴቷ ላይ ጉዳት ማድረሱ ብቻ አይደለም ህጉ በጣም ከመቼውም በላይ ጠብቋል አንድ ሰው ዶሜስቲክ ፋሚሊ ቫዮለንስ ኦርደር ከወጣበት እና ብላክ ሊስት ውስጥ ከገባ ዜግነት ካልወሰደ ዜጋ አይሆንም እዚህ ነገር እንደ አንድ የካራክተር ሪኳርመንት ሆኗል አሁን ከባለፈው አመት ጀምሮ ማለት ነው ስለዚህ እንዲ እንዲህ አይነት ነገሮች በጣም ከመቼውም በላይ ፓኒሽመንቱም እየጠበቀ ነው የሄደው። ስለዚህ ህይወታቸውን ሚዝረር ከማድረጋቸው በፊት አይቲንክ መሰራት ያለበት ስራ አለ። እርግጠኛ ነኝ ሁሉም ሰላማዊ ኑሮ ይፈልጋልና በዚህ አጋጣሚ የኢትዮጵያ ኮሚኒቲ በመልበርንም ወይም ግለሰቦችም ሊሆኑ ይችላል፣ ወይም ቡድኖች በአንድ ላይ ሆነው ከእኛም ጋር መስራት ቢፈልጉ የእኛን ኤክስፒሪንስ ሼር በማድረግ አሁን የደረስንባቸውን ሞዴሎች እዛም ሪፕሊካንት ማድረግ ወይም ማባዛት የምንችልባቸው እድሎች አሉ። ይሄኛው እንዳልኩት የፎርዝ አክሽን ፕላኑ በአንደኛው ሜን ቢሄቪየር ላይ የሚሰራ ሲሆን እሱ የዴድላይኑ በዚህ ጉዳይ ላይ አፕሊኬሽን ማስገባት የሚፈልጉ ካሉ በአሁኑ በፊታችን በሀያ አራት ሴፕቴምበር ሀያ አራት ነው ማለቂያው። ስለዚህ በዚህ ጉዳይ ላይ ምክር የሚፈልጉ ሰፖርት የሚፈልጉ ከኛም ጋር መስራት የሚፈልጉ እኛን ስፔሻሊስት ነን አሁን ባለን እኔ የምመራው ድርጅት ውስጥ ያለው እንትን ማለት ነው እና ልናገዛቸው እንችላለን። ምንም ነገር ተለምዶ ከሌላቸው ማለት ነው የተለምዶ ኑሯቸው ግን እንዴት ማድረግ እንዳሌለባቸው ያላወቁ ሰዎችም ካሉ በአንተ በኩል እኛን ሊያገኙ እንችላሉ። ባጠቃላይ በኢትዮጵያውያን አውስትራሊያ የምንኖር ናሽናል የሆነ ነገር መስራት አለበት። ይህን የምለው ለምንድን ነው? ለምሳሌ ባለፉት ጊዜያቶች ውስጥ እዚህ ብዙ ቪክቲም ሆነው በጣም መጥፎ የሆነ የፋሚሊ ቫይለንስ ተከስቶ እዚህ መኖር ሳይችሉ ሲቀሩ ሌላ ስቴት የሄዱበት ሁኔታ አውቃለሁ። ፐርፐትሬተሩ፣ እዚህ ጥቃቱን አድራሹ እዚህ መኖር እንደማይችል ማለት ችግሩ በጣም እየገነነና ማህበረሰቡም እንደነቃ ሲያቅ ሌላ ማህበረሰብ ጋር ሜልበርን ግማሾቹ ፐርዝ የሄዱበትም ሁኔታ አለ። እና አንዳንዴ ቦታ በመቀየር ብቻ የሌላውን ሰው ህይወት ለመበከልም እራሳቸውን ሳያውቁት ማለት ነው ለመበከል የሚሄዱበት ሁኔታ አለና ይህንን ራሱ ናሽናል የሆነ ፕላን ያስፈልገናል። በዚህ ላይ ደግሞ ቤተክርስቲያኖች በዋናነት ትልቅ ሚና አላቸው እያስባለ መስኪዶችም ካሉ እንደዛ የፕሮቴስታንትም ሆነ የኦርቶዶክስ ቸርቾች ትልቅ ሚና መጫወት ይችላሉ በዚህ ውስጥ ብዬ ነው የማስበው። የባህሪ ለውጥ ከማምጣት አቅጣጫ ወንዶቻችንም፣ ሴቱም፣ የማህበረሰብ ክፍላችን ልጆቻችንም ሰላማዊ የሆነ እና ፕሮዳክቲቭ የሆነ ህይወት እንዲኖሩ ተባብረን መስራት መቻል አለበት። ይሄ አንዱን የማጥቃትና አንዱን የማስታደድ ነው። ሁላችንም እዛ እንደዚህ አይነት ተሳዳጅ ነገሮች ሳይገቡ ማቆም የምንችልበት እድሉ አለ። መንግስት አሁን አስራ ሁለት ሚሊዮን ዶላር በላይ ነው በዚህ ጉዳይ ላይ ኢንቨስት ያደረገው ለኔክስት ስሪ ይርስ ማለት ነው። እና እኛም ይህንን እድል ተጠቅመን ማህበረሰባችን አስተምረን ከአመፅ ነፃ የወጣ ሌላው ቢቀር የቀነሰ ህይወት እንዲኖሩና ሰላማዊ የመጡበትን ጥሩ ህይወት ፍለጋ ሰክሰስፉል እንዲሆኑ ማገዝ አለበት። እና በዚህ አጋጣሚ እውቀቱ ያላቸው በሶሻል ወርክ ላይ የሚሰሩ በዶሜስቲክ ቫይለንስ ዙሪያ ላይ የሚሰሩ ሰዎች ካሉ አይ ቲንክ ብዙ መስራት እንችላለን። እኔ በጣም ፈቃደኛ ነኝ ጅታችንም እኔ ምሰራ የምመራበት ድርጅትም የእኔም እንደ ግለሰብ ሙያይንም ልምድንም ለማካፈል ማለት ነው። እና በዚህ አጋጣሚ ጥሪ ያቀርባለሁ። በሜልበርን፣ በሲድኒ፣ በፐርስ እንዲሁም ሌሎች አካባቢዎች ኢትዮጵያውያን የሚኖሩበት ፈቃዳቸው ሆኖ ይሄ በዚህ ጉዳይ ላይ አብረውን መስራት ከፈለጉም ወይም የራሳቸውን ፕሮጀክት ማስራት የሚፈልግ ከሆነ ለማገዝ ፈቃደኛ ነን ማለት ነው። ወይዘሮ ሰብለ ወርቅ ታደሰ ሳውዝ ኮሚኒቲ ሀብ ፕሮጀክት ዋና ስራ አስኪያጅ። አቶ አሰፋ በቀለ በኒው ሳውዝ ዌልስ ብላክታውን ፖሊስ የአካባቢ እዝ መድብለ ባህል አገናኝ መኮንን ስለ ቃለ ምልልሱ እናመሰግናለን። በጣም እግዚአብሔር ይስጥልኝ። እንግዲህ ከጎንሃችን አትጥፋ። አንተም ያው የተለመደ ነገር ነውና እና ስለሰጠህን እድል ከልብ አመሰግናሃለሁ። በዚህ አጋጣሚ አንድ ነገር ልበል። አሁን የተሰሩት የቪዲዮ ካምፔን ወይም ራሳችን የምናነቃበት የምናስተማርበት ርዕሱ ምንድን ነው? ለውጥ ለውጥን መቀበል በሚል ነው። እንዴት አድርገን ለውጥን ማኔጅ ማድረግ እንችላለን? ባህል፣ የፆታ፣ የስራ፣ የተለያዩ ነገሮች ለውጦች ህይወታችን ውስጥ ይመጣሉ ና እነዚህ ለውጦች ወደ ግጭት ወስደው ግጭቶች ደግሞ ወደ አመፅ እንዳይመሩ ምን እናድርግ የሚል በጣም ደስ የሚል በዚህ ፕሮግራም ውስጥ ያለፉ ራሳቸውን በጣም ተጠቃሚ የሆኑ ወንዶች ለወንዶች የሰሩት ና ማህበረሰቡን ለማስተማር ተብለው የተሰራ የቪዲዮ ማቴሪያል አለ። ወይም ልና የተቀረጸ ቲግ በኤስ ቤስ በኩልም ቢሰራጭ ና ያገኛችሁት ሰዎች ደግሞ በማካፈል በዚያ ጉዳይ ላይ አራት ዋና ዋና ሀሳቦች አሉት። አንደኛ ለውጥን እንዴት መቀበልና አዳፕት ማድረግ እንችላለን፣ ነገሮች እንዴት ትክክል ማድረግ እንችላለን፣ ራሳችን እንዴት መቆጣጠር እንችላለን፣ እና ራሳችን ተቆጣጥረን ነገሮች ባይሰሩና ሜሬጆቻችን ወይም ጋብቻዎቻችን ቢፈርሱ ደግሞ እንዴት ነው ጥሩ አባት ሆነን መቀጠል የምንችልበት የሚለውን የሚዳስስ አጠር ያለ ከአምስት ደቂቃ ያልበለጠ የማስታወቂያ በዛው ማስተማሪያ የሚሰራ ናቸው አሉ። እና በዛ ጉዳይ ላይም ፊድባካችሁን ብትሰጡን ለማህበረሰቡን በማድረስ ብትተባበሩን ደስ ይለናል።